አባል አገሮች የመከላከያ ኃይላቸውን ለማስተባበርና ለማቀናጀት መስማማታቸው ለህብረቱ ትልቅ እርምጃ እንደሆነ ተደርጎ ተወስዷል። ወይዘሮ ሞገሮኒ ይህ ታላቅ ስኬት መሆኑን ሲገልጹ እንዲህ ነበር ያሉት። የዛሬው ስብሰባ ዋና ውጤት 23 አገሮች በቋሚነት የመከላከያ ኃይላቸውን ለማስተባበር የተስማሙበት ሰነድ መፈረሙና መውጣቱ ነው። በሊስቦን ውል መሰረት የዚህ አይነት ውል ሲፈረም የመጀመሪያ ጊዜ ነው። ስለሆነም ዛሬ ታሪካዊ ቀን ነው። በሰነዱ ከብሪታንያ፣ ማልታ፣ አየርላንድ፣ ፖርቱጋል እና ዴንማርክ በስተቀር ሌሎቹ አባል አገሮች እንደፈረሙ ታውቋል። ስምምነቱ በሚቀጥለው ወር በሚደረገው የመሪዎች ስብሰባ የሚጸድቅ ሲሆን እስከዚያው ከብሪታንያ በስተቀር ሌሎቹ ሰነዱን ይፈርማሉ ተብሎ ይጠበቃል። የመከላከያ ትብብሩ የጋራ የአውሮፓ ህብረት ሰራዊት የሚገነባበት ሳይሆን የየአገሮቹን የመከላከያ ኃይሎች በማስተባበርና በማቀናጀት ሰላማቸውንና ደህንነታቸውን ለማስጠበቅ በጋራ የሚሰለፉበት እንደሆነ የተገለጸ ሲሆን ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ጋር ጎን ለጎን የሚሄድ እንጂ እሱን የሚተካ ወይንም የሚቃረን እንዳልሆነም ተገልጿል። የውጭ ጉዳይ ሚኒስትሮቹ ለብቻ ባካሄዱት ስብሰባ ደግሞ በዚህ ወር መጨረሻ በአቢጃን በሚካሄደው የአፍሪካና የአውሮፓ ህብረት መሪዎች የጋራ ጉባኤ ዝግጅትና አጀንዳዎች ላይ በሰፊው መወያየታቸው ተገልጿል። አምስተኛው የአፍሪካና የአውሮፓ የመሪዎች ጉባኤ ዘንድሮ ባይቨር ኮስት ዋና ከተማ አቢጃን ከዳር 20 እስከ 21 የሚደረግ ሲሆን ጉባኤው የሁለቱን አህጉሮች የፖለቲካና የኢኮኖሚ ትብብር የሚያጠናክርና ወደ አዲስ ምዕራፍም የሚያሸጋግር እንደሚሆን እየተገለጸ ነው። የሁለቱ አህጉሮች መሪዎች በተለይ በአፍሪካ ወጣት መጻኢ ድሎች ላይ ትኩረት ሰጥተው እንደሚወያዩም ይጠበቃል። ዶቼቬሌ ስለ ጉባኤው ዝግጅትና ትኩረት ማብራሪያ እንዲሰጡት እንዲሁም በየመናውያን ላይ ስላንዣበበው የእልቂት አደጋ ሚኒስትሮቹ ተወያይተው ከሆነ እንዲገልጹለት ላቀረበው ጥያቄ ወይዘሮ ሞጎሮኒ የየመንን ጉዳይ በዚህ ስብሰባ እንዳልተወያዩበት ሆኖም ግን እንደሚከታተሉ ታውስተው በአቢጃኑ ጉባኤ ላይ ግን በሰፊው እንደመከሩና ከጉባኤውም ብዙ እንደሚጠበቅ ገልጸዋል። በዝግጅቱ ላይ ሁሉም አባል ሀገሮች የተሳተፉበት እንደመሆኑ መጠን ጉባኤው በአፍሪካና የአውሮፓ ሕብረት ግንኙነት ታሪክ አዲስ ምዕራፍ የሚከፍት ነው የሚሆነው እንዲህ አይነት ስብሰባ በራሱ መካሄዱ ግንኙነታችን ምን ያህል ስር የሰደደ መሆኑን የሚያሳይ ነው በማለት ለጉባኤው የተሰጠውን ከፍተኛ ግምት አብራርተዋል። የአውሮፓ ሕብረት ከአፍሪካ ጋር የጀመረው አዲስ አይነት ግንኙነት በተለይ ስደተኞችን ለመቆጣጠር ያለመና ለዚህም ሲባል በዴሞክራሲና ሰብአዊ መብት ሴቶቹ ላይ በመለሳለስ ከአምባገነን የአፍሪካ መንግስታት ጋር መስራትን መርጧል በመባል ይተቻል። የአቢጃኑ የሁለቱ አህጉሮች መሪዎች የጋራ ጉባኤም ትኩረቱ ይኸው የስደተኞች ጉዳይ እንደሆነ እነዚሁ ተቺዎች ይገልጻሉ። ወይዘሮ ሞጎረኒ በሰጡት ማብራሪያ ግን ጉባኤው በስደተኞች ችግር ላይ ብቻ ያተኮረ ሳይሆን ከዚያ በላይ የሆኑ ዓላማዎችና ግቦች እንዳሉት ነው የገለጹት። በግልጽ መናገር እፈልጋለሁ፣ ጉባኤው ስለ ፈላሲያን ብቻ ውይይት የሚደረግበት አይደለም፣ የቫሊታው ጉባኤ ቀጣይም አይደለም። ይልቁንስ ይህ ጉባኤ የአውሮፓ ህብረትና አፍሪካ ለወደፊት በበርካታ መስኮች ስለሚኖራቸው ዘርፈ ብዙ ግንኙነቶች የሚመክር እንጂ የተለመደው የእርዳታ ሰጫዎችና ተቀባዮች ጉባኤ አይደለም ይህ የአቢጃኑ የአፍሪካና የአውሮፓ የመሪዎች ጉባኤ ከአፍሪካ ህዝብ 60 ከመቶ ለሆነው የአፍሪካ ወጣት ትውልድ ትኩረት በመስጠት የትምህርት የሥራና የኑሮ ዋስትናን የሚሰጡ ፖሊሲዎችን እንዲቀይስ የሚያሳስቡ የተለያዩ ዝግጅቶች በተለያዩ የአውሮፓና አፍሪካ የፖለቲካ ከተሞች ሲካሄዱ የሰነበቱ ሲሆን እስከ ጉባኤ ዕለት ድረስም ይሄው የማሳሰቢያና የጥሪ ዘመቻ እንደሚቀጥል ታውቋል። ገበያው ንጉሴ ለዶችቬሌ ራዲዮ ብራስልስ